ሶማሌ ክልል ውስጥ በተቃዋሚ ፓርቲነት የሚታወቀው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በቅርቡ በክልሉ የአጀንዳ ልየታ ማጠናቀቁን ባስታወቀው በተወካዮች ምክር ቤት የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ገለልተኝነት ላይ ጥያቄ አነሳም። የኮሚሽን ተሳታፊዎች መረጣ በክልሉ ገዢ ፓርቲ ብልጽግና ተጽዕኖ ስር የወደቀ መሆኑን ፓርቲው በማህበራዊ ገጹ ባወጣው መግለጫ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽነር መስፍን አርአያ ተቋማቸው ግጭት ያለባቸውን ክልሎች ጨምሮ በሁሉም የአገሪቱ ክልሎች ምክክሩን ለማካሄድ ጥረት እያደረገ እንደሚገኝ ገልጸው የቀረበውን ወቀሳም አስተባብለዋል። በሌላ በኩል የፓርቲውን ስጋት የተጋሩት ዋና መቀመጫቸውን ጄኔቭ ያደረገው የኢትዮጵያ ሰብዓዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲህ አይነት የገለልተኝነት ጥያቄ ሲነሳ የመጀመሪያው አለመሆኑን ጠቅሰው ኮሚሽኑ አሳታፊ መሆን እንደሚገባው መክረዋል። አዲስ አዲስ ቸኮል ተጨማሪ አለው የኢትዮጵያ ሀገራዊ ምክክር ኮሚሽን ከሶማሌ ክልል ሀገራዊ ምክክር የሚቀርቡ አጀንዳዎችን የሚለዩ ተሳታፊዎች መረጣ አጠናቆ አጀንዳ መለያ ጉባኤ ባስጀመረበት ቀን ነበር። የኦጋዴን ብሔራዊ ነጻነት ግንባር ወይም በመጻሩ ኦብነግ በማህበራዊ ገጹ ላይ ከምክክር መድረጉ መልቀቁ ይፋ ያደረገው ፓርቲው ሰኞ ጥቅምት 11 ቀን 2017 ዓ ም በማህበራዊ ገጹ ኤክስ ላይ ባጋረው መልእክት በጉባኤው ላይ የገዥ ፓርቲ ተሳታፊዎች ብቻ በማሳተፍ የተለየ አቋም ያላቸው እንዲገለሉ ተደርገዋል ሲል ሂደቱን ተችቷል። የኢትዮጵያ ሀገራዊ ምክክር ኮሚሽነር መስፍን አርአያ የፓርቲውን ቅሬታዎች አልተቀበሉትም። ገና ከጠዋቱ የሰራነው ትልቅ ስራ ኮሚሽኑ ማለት ነው፣ ወይም ካውንስሉ የሰራው ስራ ቢኖር አምስት ተባባሪ አካላትን ለይቶ እነሱን ወደ ስራ ማስገባት ነው። እነዚህ ተባባሪ አካላት የሚባሉት እስከ ወረዳ ድረስ ሄደው የሚሰሩ ናቸው። እነዚህን ተባባሪ አካላት ከማዕከሎቻቸው ጋር የስምምነት ማዕቀፍ ገና በጠዋቱ ተፈራርመናል። እነኚህ ተባባሪ አካላት መምህራን፣ ፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ የሃይማኖት ተቋማት እና እድሮች ናቸው። እድሮች በሌሉባቸው ቦታዎች እነሱን የሚተኩ እነኚህን ያደረግነው ምንድን ነው? የነኚህ ተወካዮች እስከ ወረዳ ድረስ ዝቅ ብለው ሄደው ወደ አንድ ያጋደለ ማህበረሰብ እንዳይመረጥ ምን ማለት ነው ይሄ? ለምሳሌ አብዛኞቹ የአንድ ፓርቲ አባላት እንዳይሆኑ አብዛኞቹ በአንድ ሃይማኖት ተከታዮች እንዳይደፈጠጡ አብዛኞቹ በአንድ የማህበረሰብ ክፍል እንዳይጨፈለቁ ለማድረግ እነኛም ዘጠኝ ወይም አስር ባለድርሻ አካላት በእኩልነት እንዲመጡ ማድረግ ነው። ፓርቲው በመግለጫው አየዙም ትግራይ፣ አማራና ኦሮሚያን በመሰሉ ግጭት ያለባቸው ክልሎች ዋነኛ የፖለቲካ ተዋናዎች ተሳታፊ አለመሆናቸውና ግጭቶች መቀጠላቸው የምክክር ኮሚሽኑ የተቋቋመበትን ዓላማ ስጋት ላይ የሚጥል ነው ብለዋል። ፕሮፌሰር መስፍን በዚህ ሀሳብ አልተስማሙም። ልክ እነሱ ባቀረቡት መሰረት የእኛ ስራ በኦሮሚያም፣ በቀጣዮቹ ሳምንታት ይደረጋል፣ በአማራ ክልልም ይደረጋል፣ በትግራይም ይደረጋል። እንግዲህ እንደተገኘው አንጻራዊ ሰላም መሰረት በተከታታይ ልናደርጋቸው የተዘጋጀ ናቸው። ስለሆነ ምናልባት የኦብነግም ይህንን ያቀረበው ያንን ካለመረዳት ከሆነ አሁንም ያው ድጋሚ ጥሪያችንም እና ግልጽ ያልሆንላቸውን ለማስረዳት ዝግጁ መሆናችን እዚህ ላሉ ተሳታፊዎች ስብሰባውን በምንዘጋበት ጊዜ እኔ ተናግሬያለሁ። በሶማሌ ክልል አጀንዳ ልየታ ወቅት ክልሉ በዋናነት ሙስሊሞች የሚኖርበት ክልል በመሆኑ ሰባቱ ሃይማኖት ተቋማት በጋራ ሳይሆን የእስልምና ሃይማኖት መሪዎች ብቻ በአጀንዳ ላይ የተው እንዲሳተፉ ተነስቶ የነበረውን ሀሳብና ለመግባባት እዛው እንደተፈታም ፕሮፌሰር መስፍን አክለው ተናግረዋል። በሌላ በኩል ኦብነግ ከአጀንዳ ላይ ራሱ ማግለሉን ካስታወቀ በኋላ ሌሎች ኦብነግ አባልነን ያሉ ግለሰቦች በጉባኤው ለመሳተፍ ጥያቄ አቅርበው መከልከላቸውን ፕሮፌሰር መስፍን ለአሜሪካ ድምፅ አስታውቀዋል። እርግጥ የተወሰኑ ሰዎች እኛም እዚህ ያለንን ኦብነግ ነን ብለው መጥተው ነበር ግን የተላከልን ከኦብነግ ሊስት ጋር ማች ስለማይረግ ስለማይጣጣም እነኛን አላስገባንም። ለምን የምርጫ ቦርድ ይሁንታን ያገኘ ተቋም መሆን እስከሆነ ድረስ ያው ሰብሳቢው በእሳቸው ፊርማ የሚልኳቸውን ሰዎች ነው ወደዚህ ስራ ውስጥ የምናስገብት። በምክትል ሊቀመንበሩ የሚመራው የወብነ ክንፍ በሊቀመንበሩ አካሄድ ላይ አንዳንድ አለመግባባቶች እንዳሉባቸው እና ይህንን በጉባኤ ለመፍታት ጥረት እንደሚያደርጉ ከዚህ በፊት ለአሜሪካ ድምፅ አስታውቀው ነበር። በምክክር ኮሚሽኑ እንዳይሳተፉ የተከለከሉት እነሱ መሆን አለመሆናቸው ለማጣራት ያደረግነው ጥረት አልተሳካም። ብሔራዊ ምክክር ኮሚሽን እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ መግባባት እንዲፈጠር በመንግስት የተቋቋመ ሲሆን ከተጀመረ ጊዜ ጀምሮ የተለያዩ የገለልተኝነት ጥያቄዎች እየተነሱበት ይገኛል። የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ኮበነግ በፊት ሌሎች ፓርቲዎችም ተመሳሳይ ጥያቄ ሲያነሱ መቆየታቸውን ይናገራሉ። ከመነሻውም ጀምሮ የኮሚሽን አሰያየሙ ላይ ጥያቄ ተነስተዋል። ብዙ የፖለቲካ ፓርቲዎች ጥያቄ አንስተው ነበር። ከዛ በኋላም የኮሚሽኑ ገለልተኝነት ላይ የተለያዩ በተለይ የተቃዋሚ ፖለቲካ ፓርቲ አካላት አሳታፊ አይደለም፣ ብዙ ሪዘርቬሽን እንዳላቸው ወይም ቅሬታ ጥያቄዎች እንዳሏቸው አንስተዋል። በተለይም ደግሞ አሁን መጨረሻ አካባቢ በቅርቡ አድዋ አዳራሽ አዲስ አበባ ላይ በተደረገው የምክክር የአጀንዳ ልየታ ማጠቃለያ ስብሰባቸውም ላይ ጠቅላይ ሚኒስትር አብይ ተገኝተው ያሳዩት አቋም የኮሚሽኑን ገለልተኝነት እንደገና ብዙ አካላት እንዲጠራጠሩት የሚያደርግ ስለነበረ እሱን ተከትሎ እንደውም ወዲያውኑ የተወሰኑ ፓርቲዎች መግለጫም አውጥተዋል እና አንድ የሲቪክ ማህበርም ካርድ የሚባል እንደዚሁ የአሳታፊነቱን የገለልተኛነቱ ሁኔታ ጥያቄ ውስጥ የሚያነሳ የጥናት ስራ አውጥቷል እና ኮሚሽኑ ያው ከመጀመሪያውም ጀምሮ የገለልተኝነት ጥያቄ ጥላ እንዳጠላበት ነው። ኮሚሽኑ የተቋቋመበትን ዓላማ ማሳካት ካስፈለገ ኦብነግን ጨምሮ በኮሚሽኑ ላይ ጥርጣሬ ያለባቸው ባለድርሻ አካላትን ሁሉ አሳታፊ የሚያደርግ አካሄድ መከተል ያስፈልጋል ብለዋል። ፕሮፌሰር መስፍንም ኦብነግ በክልሉ ብቻ ሰን በአገር አቀፍ ደረጃ ተጽዕኖ ፈጣሪ ተቋሚ እንደመሆኑ አሁንም ወደ ምክክር ሂደቱ እንዲመለስ የኮሚሽናቸው ፍላጎት መሆኑን ተናግረዋል። ከኦጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ በኩል ተጨማሪ መረጃዎችን ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።